ወባ በገዳይነታቸው ከሚታወቁ በሽታዎች አንዱ ነው። በዋናነት በቆላማ አካባቢዎች ተስፋፍቶ የሚገኘው ወባ ባለፉት ዓመታት የአልጋ አጎበር ስርጭት በመስፋፋቱ ኢትዮጵያ ውስጥ ስርጭቱ እየቀነሰ መምጣቱን የጤና ባለሙያዎች ይናገራሉ ሌሎችም ጥረቶች ታክለውበት። ያም ሆኖ ከኢትዮጵያ ሕዝብ ስድሳ ስምንት ከመቶ የሚሆነው ለወባ ተጋላጭ በሆነው አካባቢዎች የሚኖር ሲሆን በአውሮፓ የዘመን አቆጣጠር በ2017 ዓ ሁለት ሚሊዮን ተኩል ሰው በወባ መያዙ ተዘግቧል። ከአንድ አመት በፊት በነበረው ጊዜ ማለት ነው። የኢትዮጵያ መንግሥት ወባን ለመቆጣጠር ብቻ ሳይሆን ከመላ ሀገሪቱ ሙሉ በሙሉ ለማጥፋት አቅዶ እየሠራ እንደሚገኝም ተናግሯል። ይህንን ዕቅድ ለማሳካት ደግሞ በሁሉም የሀገሪቱ አካባቢዎች ያሉ ወባ አምጪ ተውሳኮችና የወባ ትንኝ አይነቶች ጥናቶች በየደረጃው ይካሄዳሉ። በየመስኩ እየተደረጉ ናቸው የሚባሉ ጥረቶችን ሊያግዝ እንደሚችል የተነገረ ግኝት ላይ እየሰራ ያለ ወጣት ተመራማሪም ተመራማሪን የድሬዳዋው ሪፖርተራችን አዲስ ቸኮል በቅርቡ አነጋግሯል። ተመራማሪው ኢትዮጵያ ውስጥ ቀድሞ የማትታወቅ የቢምቢ ዝርያ አግኝቷል። ወደ አዲስ ቸኮልና ወደ ተመራማሪው ንግግር ንምራችሁ። አቶ ሰለሞን ያሬድ ይባላሉ። በጅጅጋ ዩኒቨርሲቲ የሥነ ሕይወት መምህርና ተመራማሪ ናቸው። በቅርቡ ከአዲስ አበባ ዩኒቨርሲቲ የዶክተር ዲግሪያቸውን ይይዛሉ። በወባ አማጭ ትንኝ ላይ ባደረጉት ምርምር አዲስ ውጤት አስመዝግበዋል። በመካከለኛው ምስራቅ፣ በደቡብ ምስራቅ እስያና በቻይና ብቻ የምትገኝ ወባ አስተላላፊ ትንኝ በኢትዮጵያ መኖሯን አረጋግጠዋል። ጥናቱ በዘርፉ ዓለም አቀፍ እውቅና ባለው ጆርናል ወይም የጥናት ውጤት ላይ ታትሟል። በርከት ያሉ ዓለም አቀፍ ሚዲያዎችም ዘግበውታል። ለመሆኑ ጥናቱ ምንድን ነው? እንዴትስ አካሄዳችሁ? ስል አቶ ሰለሞንን ጠይቄ ነበር። ጥናቱን ያካሄድ ነው በፈረንጆቹ ህዳር ሁለት ሺ አስራ ስድስት እስከ ሁለት ሺ አስራ ሰባት ህዳር መካከል ባለው ጊዜ ከእብሪ ዳሀር ከተማ በሶማሌ ክልል የምትገኝ ትንሽ ከተማ ውስጥ ነው እና እዛ መጀመሪያ አተሳ ማካሄድ በሶማሌ ክልል ያሉ የወባ ትንኞች ምን ይመስላል የሚለው ነበር መነሻ ሀሳባችን። ያው አካባቢውን እንደምታውቀው ድራይላንድ ኤሪያ ነው፣ በረሃማ ውሀ በተለም በተለምዶ ትንኝ የሚራባው በቆረ ውሃ ከዝናብ በኋላ ተለያየ ነው፣ ግን አካባቢው በጣም ድራይላንድ ስለሆነ ውባን ስንም ከዚህ በፊትም ጥናቱን አልተካሄደበትም ቦታው እና ሄደን ይህን ለማጥናት በምናደረግ ሰዓት አካባቢው ላይ ድራይላንድ ከመሆኑ አንጻር የግድ መራቢያቸውን ማግኘት ስላለብን በየቤቱ በተለምዶ እነሱ ቢርካ የሚሉት በሶማልኛ ቋንቋ ውሃ ማጠራቀሚያ ገንዳ ማለት ነው። ውሃ ማጠራቀሚያ በሲሚንቶ የሚሰራ በየቤታቸው አለን እና እዛ ስንፈለግ የወባ እጩ ላርቤና ፖፔ ለማግኘት ቻለ ማለት ነው። እዛው ፊልድ ባለንበት ቦታ ላይ አነስተኛ ላብራቶሪ አዘጋጅተን እነዛን ላርቪን ና ፖፔዮን ወደ አዳል ወደ ትን እንዲቀየሩ አራባ ናቸው ያራባ ናቸው ደግሞ በኋላ ላይ የሞርፎሎጂካል አይደንቲፊኬሽን በዛ ላይ በተደጋጋሚ ምክንያቱም አዲስ ስለሆነ ለእኛ ከዚ በፊት የምናውቃቸው የትንኝ አይነቶች ትንሽ ተመሳሳይነትም ቢኖረው የሚለያይ ነገር አለው ትንኛ በምታያዝ ሰአት ማለት ነው እና ያንን በተደጋጋሚ ጊዜ በስታንዳርድ የሆነ ሞርፎሎጂካል አይደንቲፊኬሽን ካለ በዛ መሰረት ትንኟን ለማወቅ ችለናል። ይህንን ትንኝ ደግሞ የግድ መረጋገጥ አለበት ሞለኩላር ሞለኩላር መሰራት አለበት። ይህም ደግሞ ከእኛ ጋር ከጥናቱ ጋር ንፋ ሀሳቡን ስንጀምረው በሶማሌ ክልል ያሉ የወባ ትንኝ በሚለው ላይ ከዩኒቨርሲቲ ኦፍ ኖርት ካሮሊና ጋር የጥናት አብሮ ኮላቦሬሽን ስምምነት ነበረን አስቀድሞ ማለት ነው አሁን ያን ጥናቻን በምናሳያት ትንኞችን ሰብስቤ ወደ ዩኒቨርሲቲ ኦፍ ኖርት ካሮሊና ዶክተር ታማር ኮላብሬተር አለት እና ዶክተር ጃኔስ የሚባል ደግሞ ዋናው ፕሮፌሰሩ ስራውን በበልጥቀኛ ጋር የሚሰራው እሱን ሳምፕሉ እንደቀን እዛ፣ ሳምፕሉ ደግሞ ሞለክላሊ የበለጠ አድቫንስድ ላቦራቶሪ አኖፌለስ ስቴፈንሲ እንደሆነች አረጋግጠልን ማለት ነው። ከዚህ በፊት ኢትዮጵያ ውስጥ መኖረ ማትታወቅ የትንኛ አይነት ነች ማለት ነው። አዎ። አኖፌልስ ደፌንሲ በመካከለኛው ምስራቅ በኢንዲያ ፓኪስታን፣ ደቡብ ምስራቅ ኤስያ በአጠቃላይ እነዚያ አቅቅ ደቡብ ምስራቅ ኤስያ ላይ ወባ በማስተላለፍ ትታወቃለች። እኛ ሀገር ግን ወደ አርባ አራት ትንኞች ይታወቃሉ። ከእነዚህ ዝርያዎች አኖፍላይንስ የሚባሉ የትንኙ ዝርያዎች ከእነሱ ውስጥ አራት ናቸው የወባን በሽታ በማስተላለፍ የሚታወቁት። በዚህ በልቅ ግን በዋናነት አኖፊልስ አረቢያንስ ስንም ይናት በሽታውን የምታስተላልፈው አሁን እቺ አኖፊልስ ስቴፍንሲ በዚህ በሶማሌ ክልል አሁን ቀብሪ ደሃር ላይ እንደ አዲስ ነው ያገኘ ነው ተጨማሪ በሽታ የግድ ጥናት መጠናት አለበት። በሽታ ታስተላልፋለች ወይ አታስተላልፍ የሚለው ግን ባለው ጥናቶች በመካከለኛው ደቡብ ምስራቅ ኤዥያ ላይ ባሉት ጥናቶች ግን በሽታ እንደምታስተላልፍ የተረጋገጠ ነው። ስለ ጥናቱ ፋይዳም አቶ ሰለሞን ይናገራሉ። ኢትዮጵያ ያው የናሽናል ማላሪያ ኮንትሮል ወይም ኤሊሚኔሽን ሀገር አቀፍ ወባ ቁጥጥር ወጥቷል። ዶክመንት አለ። ያንን ግብ ማላሪያን በተለይ በዚህ በማላሪያ ኢሊሚኔሽን ተብሎ የወባ ማጥፋት ዘመቻ ነው። አዎ የማጥፋት ዘመቻ በአነስተኛ ኬዝ ያለባቸው አካባቢዎች ሎ ትራንስሚሽን ያለባቸው ቦታዎችን አይደንቲፋይ ተደርጎ ስራ እየተሰራ ነው። አሁን ስራ ማለት ነው። ግን ሶማሌ ክልል ያ ስራ አልተጀመረም። አሁን እና እቺ አኖፌለስ ስቴፌንሲ በሽታ በሌላው ሀገር ላይ ወባ ስለምታስተላለፍ ለዚህ ለወባ ኮንትሮል ኤንድ ኤሊሚኔሽን ትልቅ ግብአት ነው። በመካከለኛው ምስራቅ፣ በደቡብ ምስራቅ እስያ እና በቻይና ብቻ እንደምትገኝ የምትታወቀው የአኖፌለስ ስቴፌንሲ ትንኝ በኢትዮጵያ የመገናኘታ ዜና የብዙዎችን ትኩረት የሳበ ነበር። አንደኛ ጥናቱ ያው ኖቨል ነው። ኦሪጂናል ጥናት ነው ሌላው ደግሞ ጆርናል የታተመበት በዓለም አቀፍ የሚታወቅ አክታ ትሮፒካ ጆርናል ኤልሲቬር ነው፣ ፓብሊሸሩ ኤልሲቬር ነው። ጆርናል ደግሞ አክታ ትሮፒካ ይባላል። ጥሩ ኢምፓክት ፋክተር ያለው ነው። ደግሞም በእነዚህ ትሮፒካል ቢዝዞች ላይ ያተኮረ በሚወጡ ጥናቶች ላይ የሚያሳትም እና ለንባብን የሚያቀርብ የአሜሪካ ጆርናል ነው። እና ዜና የሆነበት ምክንያት አንደኛ ኖቨል እና ውጭናል በመሆኑ የእኛ ኮላቦሬተር ደግሞ በዩኒቨርስቲያቸው ሚዲያ ላይ አሁን ከረንትሊ በባየር ዩኒቨርሲቲ ዶክተር ታማ ካርተር እዛ እየሰራ ይገኛል እና እሷ ዛ ኢንተርቪው አድርጋ እነሱ ተለቀቁት በኋላ ነው በተለያዩ የዓለም የሳይንስ ሚዲያዎች ተባብለው ሊዘግቡ ይችላሉ። አቶ ሰለሞን እስካሁን ጥናታቸውን እያጠኑ ያሉት በጅጅጋ ዩኒቨርሲቲ ከሚገኙ የሙያ ባልደረቦቻቸውና ከአሜሪካው ሰሜን ካሮሊና ዩኒቨርሲቲ ተመራማሪዎች ጋር ነው። የኢትዮጵያ መንግስት ጤና ጥበቃ ሚኒስቴር ጥናቱን ያውቀዋል ወይ ብለናቸው ነበር። ጤና ጥበቃ እስካሁን ምንም ኮሚኒኬሽን የለኝም፣ አሁን እስከማውቀው ድረስ ማለት ነው። ግን በፕሬዚደንት ማላሪያ ኢኒሽቲቭ ፈንድ የሚሰጥ ቬክተር ሊንክ ከአብቅ አሶሴሽን አዲስ አበባ ምን አለ፣ አብዛኞቹ እነሱ በወባ ጥናት ላይ ነው፣ በትንኛ ላይ ነው ስራ የሚሰሩት። ከእነሱ ጋር በመሆን አዋጅ ሰባት አንስተው እስከ ጎዴ በዚህ አስር ቦታዎችን መርጠን ድጋሚ ሰርቭ ያካሄደን ነበረ። እነሱ እየደገፉ ነው። አሁንም ደግሞ ሰፊ ፕሮግራም ይዘው ጤና ጥበቃንም ያማከለ አሁን በቅርቡ ስልጠና አዳማ ላይ በወባ ማሰልጠኛ ያለበት ማዕከል አለ። ስልጠና ፕሮግራም ይዘዋል። እና እነሱ እየተንቀሳቀሱ ነው ግን በጤና ጥበቃ በኩል መታ በአሜሪካ ድምፅ፣ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።